የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ነሐሴ 22 2011 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በትላንትናው ዕለት ባህር ዳር ላይ የሻደይ አሸንድዬ ሶለል ክብረ በዓል በደመቀ ሁኔታ ተከብሯል። የእኔ የተሰራው ታይ አፈሳሶ አንድ ግራ ውስጥ ወይራ ግጫ እና የተለያዩ አሳስሬት የሚባሉ አይነት የስሬት አይነቶች አሉ። በተለይ በልጃገረዶች ዘንድ የሚናፈቀውን ይህን በዓል ሲያከብሩ ካገኘናቸው መካከል አንዷን ነው የሰማ ነው። አብራችሁን ካመሻችሁ፣ ሰፋ ያለውን ዘገባ ትሰማላችሁ። በማህበራዊ አውታሮች ላይ መልካም ወጣት በሚል መርሃ ግብሩ የሚታወቀው ወጣት አብሮን ያመሻል። መንፈሳዊ ብቻ አይደለም። ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት 30 ሺህ ወጣቶች ውስጥ 36 ፐርሰንት የሚሆኑት ከፕሮቴስታንትነት ውጭ ያሉ የእምነት ተከታዮች ናቸው። ወጣት ዮናታን አክሊሉና የሰማ ነው በመንፈሳዊ ሰባኪነትና ወጣቶችን በሚያነቃቁ እንቅስቃሴዎች ይታወቃል። አብሮን ያመሻል። ኢትዮጵያና ኤርትራ በእግር ኳስ ሜዳ ላይ በኳስ ምትሀት ወዳጅነታቸውን አስመራ ላይ ያጠናከሩ ስለመሆናቸውም ሰምተናል። እኔ እንደ አንድ ኢትዮጵያዊ እዚህ አስመራ በመምጣቴ እጅግ በጣም የተደሰትኩበትና የሕዝብ ለሕዝብ ግንኙነቱ ይበልጥ ምን ያህል ተጠናክሮ በአንድነት ላይ የተሳሰረ ወንድማዊ ሕብረትን የያዘ ሁኔታዎችን ነው ያየሁት። ኢትዮጵያና ኤርትራ በነበረበት ጦርነት ትቶው በሰላም በመሆኑ በጣም ሁሉም መጥተዋል ማለት ነው። ስለዚህ ደስ የሚል ነው። በአስመራ እየተካሄደ ባለው ከ15 ዓመት በታች የምስራቅና መካከለኛው አፍሪካ ጨዋታ ላይ የተሳተፉ ኢትዮጵያዊና ኤርትራዊ ወጣቶችን ያዳመጥ ነው። ይሄ ዘገባ ከሌሎች ተጨማሪ ዘገባዎች ጋር በምሽቱ ይደመጣል። አብረናችሁ የምናመሸው ኤደን ገረመውና ሀብታሙ ስዩም ነን። በቅድሚያ አጫጭር የዓለም ዜናዎች እናስደምጣችኋለን። ከዜናው ጋር ተመልሰን መጥተናል። ሕጋዊው የሲዳማ አርነት ንቅናቄ ሲአን በኛ የሚመራ ነው የሚለው የዶክተር ሚሊየን ቱማቶ ቡድን ዛሬ በጠራው አስቸኳይ የማዕከላዊ ኮሚቴ ጉባኤ ለ2012 ብሔራዊ ምርጫ ዝግጅት እያደረገ መሆኑን ገለጸ። በነ አቶ ዱካ ለላሚስ የሚመራው ሲያን ደግሞ ሰሞኑን ባሰራጨው ደብዳቤ እኛ እንጂ እነ ዶክተር ሚሊዮን በከባድ ዲሲፕሊን ግድፈት ከድርጅቱ አባልነት ከተሰናበቱት አባላት መካከል ናቸው ብሏል። ዳግም ውዝግብ ውስጥ የገቡት ሁለቱ የሲያን መሪዎች ነንባዮች የተጀመረው የመከፋፈል ሸፍጥና ሴራ ንቅናቄውን ለማዳከምና ለመንጠቅ ስልጣን ፈላጊዎች የሚያደርጉት አሻጥር ነው ሲሉ እርስ በርስ እየተካሰሱ ናቸው። ዮናታን ዘብዲዮ እስከ ሀዋሳ ነው ዘገባውን ያደረሰን። ኮንጎ ዲሞክራሲያዊት ሪፐብሊክ ጥምር መንግስት አቋቋመች። ጥምር መንግስቱ የተዋቀረው ለረጅም ጊዜ ዘገየው ፕሬዚዳንታዊ ምርጫ ተካሂደው ፕሬዚዳንት ፌሊክስ ቲሸኬዴ ካሸነፉ በኋላ ነው። የኮንጎ ጠቅላይ ሚኒስትር ሲልቬስተር ኢሎንጓ ኢኩምባ ዛሬ በሰጡት መግለጫ ጥምር መንግስት ተቋቁሟል፣ ፕሬዚዳንቱ የማቋቋሚያውን አዋጅ ፈርመዋል፣ በአፋጣኝ ስራ ይጀምራሉ ብለዋል በስልጣን ክፍፍል ስምምነቱ መሰረት 23 አባላት ከፕሬዚዳንቱ የለውጥ ጎዳና ፓርቲ፣ የተቀሩት 42 ደግሞ ለቀድሞው ፕሬዚዳንት ጆሴፍ ካቢላ የኮንጎ የጋራ ግንባር ፓርቲ አባል ይወስዳል። እስራኤል ድሮኖች ሊያደርሱብኝ የነበረን ጥቃት ለማስቆም ስል ጥቃት ወስጃለሁ አለች። ባለችው እርምጃ ላይ ሶሪያ ውስጥ ያሉ የኢራን ወታደራዊ ይዞታዎችንም መደብደቧን አስታውቃለች። በሌላ በኩል ደግሞ ሁለት የእስራኤል ድሮኖች ሊባኖስ ውስጥ ተመተው መውደቃቸው ተነግሯል። ባለፈው ወርም ኢራቅ ውስጥ በአንድ ወታደራዊ የስንቅና ትጥቅ ማከማቻ ላይ ተፈጽሟል የተባለን ጥቃት ያደረሰችው እስራኤል መሆኗን የሚናገሩ ሪፖርቶች ወጥተዋል። የቡድን ሰባት መሪዎች ዛሬ ስለ አየር ንብረትና ስለ ዲጂታል ሽግግር ተወያይተው ጉባኤያቸውን ያጠናቅቃሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በጋራ የጋዜጣዊ ጉባኤ ያካሂዳሉ። ፕሬዚዳንት ትራምፕ ዛሬ ለጋዜጠኞች በሰጡት ቃል ከቻይናና ከጃፓን ጋር የንግድ ስምምነቶች ልናደርግ እንችላለን ከኢራንም ጋር ስምምነት ላይ የመድረስ ተስፋ አለ ማለታቸው የዛሬ አብይ ዜና ሆኖ ውሏል። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እዚህ ላይ ጨረስን። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ከጋቢና ቪኦኤ ጋር ናችሁ። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። አብራችሁን ከአድማስ ተሻገሩ እንላችኋለን። ወደሚቀድመው ዘገባ እናመራለን። በአማራ ክልል በሚገኙ የተለያዩ ስፍራዎች በዚህ ሳምንት ልጃገረዶች በውብ አልባስ ደምቀው በሆታ በልልታ በየጎዳናው በየ በየአደባባዩ ሲታዩ ነበር። አዎ እንግዲህ ሀብታሙ፣ ልጃገረዶቹ ባልከው መሰረት ደምቀው ሲያከብሩት የነበረው አመታዊውን የሻደይ አሸንድዬና ሶለልም ይባላል ክብረ በዓል ነው። ትናንትና ደግሞ ይሄ በዓል በባህር ዳር በልዩ ሁኔታ ተከብሯል። አስቴር ምስጋ ነው በስፍራው ነበረች። ገና የነሐሴ ወርግ ምስል በተለይ በዋግምራ፣ ላሊበላ፣ ላስታ፣ ቆቦና በአማራ ክልል አንዳንድ አካባቢዎች ያሉ ልጃገረዶች በሻደይ አሸንድዬ፣ ሶለል የልጃገረዶች ጨዋታ ላይ ደምቆ ለመታየት ደፋቀና የሚሉበት ወር ነው። ስለ ጸጉር አሰራራቸው ስለ አጊያጊያጣቸው ስለ አለባበሳቸው ይጨነቃሉ። ምክንያቱም በበዓሉ ልጃገረዶች ነፃነታቸውን የሚያውጁበት እግረ መንገዳቸውንም የውሃ አጣጫቸውን የሚያገኙበት ዕለት በመሆኑ የቆቦ ተወላጇ ረህዴት ጌታቸው እንደምትናገረው የመጣወት ከራ ያቆቦ ነው። በእኛ ገር ስናከብር ገና በዓሉ ከመጀመሩ በፊት በጣም ለተለያዩ ልዩ ልዩ ዝግጅቶች እናደርጋለን። ያው ከምናደርጋቸው የዝግጅቶች አይነቶች መሀል አንዱ የጸጉር ስሬት መረዳ የተለያዩ ስሬት አይነቶች አሉ። ከነዛም ውስጥ በትንሹ የኔ የተሰራው አይነት አፈሳሶ፣ አንድ ግራ፣ ውስጥ ወይራ፣ ግጫ እና የተለያዩ አሳስሬት የሚባሉ አይነት የስሬት አይነቶች አሉ። ለምሳሌ እኔ የተሰራው አፈሳሶ ይባላል። የተሰራው ስሬት አፈሳሶ የተባለው መጀመሪያ ልደርሻለሁ ወይም ደግሞ ልታጭ ደርሻለሁ ማለት ነው። ይሄ ሳልደርስ በፊት መጀመሪያ ላይ ይቺ መሀሏ ልጭ ነበረች። ከዛ የቺ ልጇ ማደጓን ወይም ደግሞ ። እየደረስኩ እንደሆነ ማሳያ አይነት ስሬት ነው እና እነዚህ ተዳሩ ልጆች አንድ ግራ ይሰራሉ። ያንን ስሬት ተሰርታ የታየችለች አግብታለች ወይም ታጭታለች ማለት ነው። እንደዚህ አይነት ስሬቶችን እንሰራለን እና የተለያዩ ስራ ልብስ ላይ ያገባ ያገባ ይልም የራያ ቆቦ የባህል ልብሳችን ስለሆነ ያው እኔም እንደምታየው የኋላ አለ። ከዛ ይሄ ደግሞ ፍቅር ቁምጥ ይባላል። ጥልፉ ይሄ ከላያንስቶ እዚህ ጋር ስንድድ አለው። በራያ ቆቦ ተዘውትሮ የሚለበስ አይነት ከቆዳ የሚሰራ ጫማ ነው። ምንም እንኳን በዓሉ የልጃገረዶች ቢሆንም ጎረምሶችም ይታደማሉ። እንደ ሴቶች ሁሉ በባህላዊ አልባሳት ይደምቃሉ፣ ጅራፍ ያጮኋሉ፣ ችቦ ያበራሉ። የሻደይ አሸንድዬ፣ ሶለል የልጃገረዶች ጨዋታ በአማራ ክልል በዋግምራ፣ ላሊበላ፣ ላስታ፣ ቆቦ በሰሜንና ደቡብ ጎንደር ዞኖች እንዲሁም በአዊ ዞን ይከበራል። እንዲህ በተለያዩ አካባቢዎች ተበታትነው የሚከበሩ በዓላትን በአንድ ላይ በጋራ ማክበሩ የእርስ በርስ ግንኙነትን ያጠናክራል፣ ጠንካራ የኢኮኖሚ አቅምም ይሆናል ነው ያሉት የኢፌዴሪ ባህልና ቱሪዝም ሚኒስቴር ሚኒስትር ዶክተር ሂሩት ካሳው የሻደይ አሸንድዬ ሶለል የመዝጊያ ስነ ስርዓት በባህር ዳር ከተማ ሲከበር በተገኙበት ወቅት አሸንድዬ ሻደይና ሶለል የመሳሰሉ በዓላት በአማራ ክልል ውስጥ እነዚህ ባህላዊ ሴቶቻችን በዚህ መልኩ ወደ አደባባይ ወጥተው ሁሉም እንዲያውቃቸውና እንዲሳተፍባቸው መደረጉ በዚህ መልኩ በይፋ ሕዝብ ያወቃቸውና የጋራ ያደረጋቸው ባህላዊ ሴቶች የአንድ የተወሰነ ማህበረሰብ ብቻ ሆነው ከመቅረት ይልቅ የብዙሃኑ እንዲሆኑና ለቀጣይ ትውልድም ይበልጥ በልጽገው እንዲተላለፉ ምቹ ሁኔታን ስለሚፈጥር ነው። ስለሆነም እነዚህ የተወደዱ ባህላዊ ሴቶቻችን በነበሩበት ሁኔታ ተጠብቀው እንዲቆዩ ሁሉም አካላት የበኩሉን አስተዋጽኦ ማበርከት ይኖርበታል። እነዚህ እሴቶች ማህበራዊ ትስስርን ከመፍጠር በዘለቀ ጥንቃቄ በተሞላበትና በተጠና መልኩ ለህዝባችን ኢኮኖሚያዊ ጠቀሜታ ወደሚያስገኝበት ሁኔታ መሸጋገር ይኖርበታል። ይህንን ማድረግ ከተቻለ የባህሉ ባለቤት የሆነው ህዝብ ክልሉና በአጠቃላይም አገራችን ከጎብኚዎች ከሚገኝ ምጣኔ ሀብታዊ ትሩፋት ተጠቃሚ የመሆን እድላችን ከፍ ይላል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነ በበኩላቸው በዓሉን ለማድመቅ በአንድነት እንደቆምን ሁሉ ክልሉ አሁን ካለበት ዘርፈ ብዙ ችግር ለማውጣት አንድ ሆነን መቆም ይጠበቅብናል ብለዋል። እንዲህ ዛሬ ከተለያዩ አካባቢዎች የጋራ ታሪካችንን ባህላችንንና ሃይማኖታችንን በአማረና በተዋበ አስደማሚ ስርዓትና የአብሮነት ስሜት እያከበር ለዓለም ሕዝብ ሁሉ ማንነታችንንና ታላቅነታችንን ለማሳየት በዚህ ስቴዲየም አንድ ወነንና ደምቀን እንደታደም ሁሉ ክልላችንን ወደ ከፍታው ማማ ለማሸጋገር ከፊታችን ከተደቀኑ ፈርጀ ብዙ ተግዳሮቶች በድል አድራጊነት ለመወጣት ከመቼውም ጊዜ በላይ እርስ በእርሳችን ተደጋግፈን በአክብሮትና በአንድነት ስሜት በተሰለፍንበት የሙያ ዘርፍ ሁሉ ከልብና እና በቁጭት በመስራት ያሳለፍነውን የጉዳት ጊዜ ለማካካስ እና እኛም የራሳችንን ትውልድ አሻራ ለማስቀመጥ ስንችል ብቻ ነው። የሻዲያ አሸንድዬ ሶለል በዓል በክልል ደረጃ በባህር ዳር ከተማ ትላንት ሲከበር ለሁለተኛ ጊዜ ነው። በተመሳሳይ በአዲስ አበባ ከተማ ምክትል ከንቲባው ኢንጂነር ታከለ ዑማ በተገኙበት በሚሊኒየም አዳራሽ በደማቅ ሁኔታ ተከብሯል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። የሰላምና እድገት ዋንጫ በሚል መሪ ቃል አስመራ ላይ አስር ቡድኖች የተሳተፉበት የእግር ኳስ ጨዋታ በመደረግ ላይ ይገኛል። እድሜያቸው ከአስራ አምስት ዓመት በታች የሆኑ ወጣቶች በሚሳተፉበት ወዚህ ውድድር ላይ እግር ኳስ ከፉክክር ባለፈ ሕዝብን ለማቀራረብ ያለው ኃይልም እየታየ ነው ይለናል የአስመራው ዘጋቢያችን ብርሃነ በረኸ። ምስክር የሚሆኑለት አንድ ኢትዮጵያዊና አንድ ኤርትራዊ ተጫዋቾችም አናግሯል። አመሰግናለሁ፣ እድሉን ስለሰጠኝ። እኔ ኢንተርናሽናል ዳኛ ለማ ንጉሴ ይባላሉ። ከኢትዮጵያ ነው የመጣሁት። እንደሚታወቀው እንግዲህ የሴካፋ የምስራቅ አፍሪካ ሀገራትን ያካተተ እድሜያቸው ከ15 ዓመት በታች የሆኑ ውድድራቸውን በኤርትራ እንዲያደርጉ ከተወሰነበት ሰዓት ጀምሮ እዚህ ተገኝተናል። እኔ የመጣሁት ያው ሴካፋ ከተመረጡት ዳኞች አንደኛ ሆኜ ከኢትዮጵያ መጥቻለሁ። እዚህ ያለው ድባብ ተጀምሮ እስካሁን ሰዓት ድረስ ያለው እጅግ በጣም በተረጋጋና መሪ ቃሉን ያቀፈ እንዲሁም ወንድማዊነት ያዘለና መተሳሰር በአንድነት በፍቅር አብሮ መኖር ምን ያህል አስተማሪ ሊሆን እንደሚችል የሚያሳይ በአገሪቷ ላይ በከተማዋ ላይ በተለይ በአስመራ ላይ እያዩ ያሉት ሰላምና ሕዝቦችን ለማቀራረብ የሚደረገው ጥረት ከምንም በላይ እጅግ በጣም የሚያስመሰግነው ከተማው ያለው ጸጥታ ለኛም ለመጣነውም ያላቸው ከብሬታ ድጋፍ አላስፈላጊ የሆኑ ነገሮች ማታይበት ከተማ ሆኖ አግኝቻለሁ። ደዋው ይሄን ይመስላል። ምን እንደምታለው እስኪ እንደዚህ አይነት ውድድር ለስፖርት እድገት እንዲህ አይነት ውድድር እንግዲህ እንደሚታወቀው ከዚህ በፊት ሲካፋ ከሚያዘጋጃቸው ውድድሮች ለየት ብሎ በአሁኑ አመት የቀረበው እንደመጀመሪያነቱ ለእያንዳንዱ ተሳታፊ አገራት የሚሰጠው ትልቅ ድምታለው። ይሄም የሆነበት ምክንያት ለራሳቸው ለብሔራዊ ቡድኖች ግራስሩት ህግ የሚለው አሁን ብሔራዊ ቡድኖቻቸውን ለማጠናከር ከታች መሰራት አለበት ከሚለው መሪ ቃል አንጻር እንደዚህ አይነት ውድድሮች ለየአንዳንዱ አገር ተተኪዎችን ለማፍራት ከታች ተሰርቶ ወደ ላይ ላላቸው ግብአት ሊሆኑ የሚችሉ የብሔራዊ ቡድን ተጫዋቾችን ለማፍራት የሚያስችል ትልቅ አቅም ይፈጥራል የሚልና ትልቅ ራይ ይዞ የሰነቀ ውድድር ሆኖ ነው የሚታየው። የውድድሩ መሪ ቃልም የሰላምና አንድነት ዋንጫ የሚል ነውና ይህንንስ በአፍሪካ ቀንድ የተፈጠረውን ሰላም በማጠናከር በኩል ምን እንደምታዊ ምን ሚና ይጫወታል ትላለህ? በጣም ጥሩ። እኔ በሁለት አይነት መልኩ እመለከተዋለሁ። አንደኛው እንደ ኢትዮጵያዊነት ይሄ ከዚህ ቀደም የነበረው ድባብ ቀርቶ በሰላምና በአንድነት መሪ ቃሉ እንደሚለውም ውድድሮችን በማዘጋጀት የተፈጠረ የውድድር ሁኔታ ነው እና እኔ እንደ አንድ ኢትዮጵያዊ እዚህ አስመራ በመምጣቴ እጅግ በጣም የተደሰጥኩበትና የህዝብ ለህዝብ ግንኙነቱ ይበልጥ ምን ያህል ተጠናክሮ በአንድነት ላይ የተሳሰረ ወንድማዊ ህብረትን የያዘ ሁኔታዎችን ነው ያየሁት። እጅግ በጣም ተደስቻለሁ። በሁለተኛ መልኩ ደግሞ እንደ የዓለም አቀፍ እግር ኳስ ዳኛ ሆኜ እነዚህን ከታች ታዳጊ ተጫዋቾችን ወደ ላይ ብቃት ኖሯቸው አገሮቻቸው ወክለው ሊመጡ የሚችሉበትን ብሔራዊ ቡድኖቻቸውን ሊተኩ በሚችሉበት አይነት መልኩ ለማዘጋጀት እዚህ ውድድር ላይ በመገኘቴ እጅግ ያስደስተኛል። ከምንም በላይ ግን እዚህ አስመራ ያየኋቸው ሁኔታዎች እጅግ በጣም ያስደስታሉ። ሰላም አለ። የህዝቡ ፍቅር አለ። ህዝቡ ከምንም በላይ ከበሬታ ይሰጣል። ለእኛም የሚሰጡን ወንድማዊ አይነት ቀረቤታዎች በሙሉ እጅግ የሚያስደስቱና ከመቼውም በላይ ይሄ የአስመራ ላይ ያለው ውድድር በእውነትም መምጣት የነበረበት እዚህ መዘጋጀት እንደነበረበት የሚያስመሰክር ነው። አስተማሪ ኃይለ ዘወንጌል ይባላለሁ። በሀገራዊ ፌዴሬሽን ደግሞ የውድድርና የዲስፕሊን ኮሚቴ ነኝ። መጀመሪያውን ይህን በሀገራችን በመካሄዱ በጣም ደስ የሚል ነገር ነው። ለኤርትራ ደግሞ ትልቅ የሆነ ተሞክሮ ነው ያለ ነው። በጣም ደስ የሚል ጊዜ ነው ያን የምናሳልፍ ያለ ነው ማለት ነው። አስር ብሔራዊ ቡድኖች መጥተዋልና እስኪ እንዴት ገመገምካቸው? ብቃታቸው ምን ይመስላል? እስኪ በትክክል ያ አስሩን ቡድኖች የመጡት ግራስሮት የመጡ ናቸው ለመባል እንችላለን። ይህን ቡድኖች በጣም ታላላቆቹ ናቸው። በሁለት ከፍለዋለን። ኤርትራ ሱዳን፣ ኢትዮጵያ፣ ሶማሊያ ቡድኖች በጣም ትንሽኖች በ15 እድሜያቸው ነው የመጡት። ሌላው ግን ትልልቅ አላቸው ትንሽ ደግሞ አላቸው። ስለዚህ ይህን ቡድን ግን ብዙ ተሞክሮ የሚቀስምበት አጋጣሚ ነው ለመባል እንችላለን። ኢትዮጵያና ኤርትራ ከተፈጠረው ሰላም ጋር በማያያዝ ይህን የሰላምና የእድገት ዋንጫ የሚለው ስፖርት ለሰላም ምን ያህል ጥቅም እንዳለው እስኪ። ስፖርት ብዙ ጠቀሜታ ነው ያለው ስፖርት ካለ ሁሉም ህዝብ ለህዝብ መገናኘት ታላቅ ድጋፍ ነው ያለኝ። በዚህ የፒስ ኤንድ ዲቨሎፕመንት ካፕ በጣም ለህዝቡም፣ ተራርቆ የነበረውን ለመገናኘት በህዝብ ለህዝብ ፍቅር እንዲያደርግ፣ ሀገር ለሀገር ሁሉም በስፖርት ተቃቅፈው ለመኖር በጣም ጠቀሜታ ነው ያለው። እንዳየነው ኢትዮጵያና ኤርትራ በነበረበት ጦርነት ትቶው በሰላም በመሆኑ በጣም ሁሉም መጥተዋል ማለት ነው። ስለዚህ ደስ የሚል ነው። ሱዳንና ደቡብ ሱዳን፣ በሌሎች ሀገሮች፣ በቀንደ አፍሪካ ያሉ ሀገሮች ሰላም መሆናቸው የዚህ መርአያ ነው እና ደስ የሚል ነገር ነው። መምህር ኃይል በጣም አመሰግናለሁ። አመሰግናለሁ ለዶክተር ሃኒባል። ካሳሁን እባላለሁ የኢትዮጵያ አንደር ፊፍቲን ናሽናል ቲም ጠቅላላ ሐኪም ነኝ። ከአዲስ አበባ ነው የመጣ ሴካፍ ውድድሩ ለእግር ኳስ እድገት ትልቅ ይሄኛው አንደር ፊፍቲን የሚለው ትልቅ ተስፋ ያለው ፕሮግራም መስሎ ይሰማኛል። ትንግኛም ይሰማናል። የሚቀጥለው የናሽናል ቲም ተጫዋቾች ከዚህ ይወጣሉ ተብሎ የሚታመን ነው። ልጆቹ የጨዋታ ኤክስፖር ይኖራቸው ነው። ከዛ በላይ ደግሞ አስመራ ውስጥ መደረጉ ለእኛ ለኢትዮጵያውያን ደግሞ መተን እዚህ መጫወት በመቻላችን ከፍተኛ ደስታ ነው የሚሰማው። ጨዋታው እስካሁን ደህና ነው እየተካሄደ ነው ያለው። ፕሮግራሙም አሪፍ ነው፣ ዝግጅቱም እስካሁን በጣም ደስ የሚል ነው ያለው። ሁሉንም እንግዶቼ በተከታታዮች ስም አመሰግናለሁ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ዛሬ እንግዲህ ወደ ቴክኖሎጂ አሁን ቴክኖሎጂ አፍታ ላይ ደርሰናል። ሀብታሙ ስዩም በካሜሮናውያን ወጣኔዎች ስለተሰራ ፈጠራ ይነግረናል። አለን ለትቦ እርሻውን በሚጎበኝበት ጊዜ ሁሉ የሚያስተዳድረውን የቲማቲም ማሳ ጤንነት ለማወቅ በስልኩ ላይ የተጫነ መተግበሪያ መጠቀምን ያዘወትራል። መተግበሪያው አዝመራውን የሚያጠቁ በሽታዎችን ይለያል፣ ማከሚያና መከላከያ መላዎችን ይጠቁማል። አሌን በመተግበሪያው ምክንያት ጥቂት አውጥቼ ብዙ አትርፍ ያለው ይላል አስታውሳለሁ። ከጥቂት ወራት በፊት የቲማቲም ማሳይን ያጠቀውን በሽታ ቀድሜ ማወቅ ባለመቻላይ ከ2000 ከ1 ሚሊዮን ከፍ እስከሚል ፍራንክ ድረስ አጥቻለሁ። ስለሆነው ሁሉ የግብርና ባለሙያዎችን አሳውቄ የተለያየ መጠን ያለው ማጥፊያ ሰጥተው ነበር። መሐንዲሶች እንኳን እርግጠኛ የሆነ መፍትሔ አልሰጡኝም። እስከ ዛሬ ድረስ ማሳይን ያወደመብኝን መዓት ላውቀው አልቻልኩም ነው ያለው አሌን። አሁን ላይ አግሬክስ የተሰኘ መተግበሪያ ይጠቀማል። አጠቃቀሙ ቀላል ነው። ተጠቃሚው የስልክ ካሜራውን ተክሉ ቅጠል ወይንም ፍሬ ላይ ያነጣጠራል። መተግበሪያው ምስሉን ያጤንና ውጤቱን በሰከንዶች ውስጥ ያሳውቃል። የአግሪክስ ተባባሪ ፈልሳፊ ዶሮቴ ምቮንዶ መተግበሪያው የተለያዩ ማሻሻያዎች እንደተደረጉለት በስካሁን ዕድሜው ደግሞ ከመቶ በላይ ገበሬዎች እንደሞከሩ ትናገራለች። አግሪክስ አዝርዕቱን የሚያጠቃውን በሽታ ከለየ በኋላ ስም ይሰጠዋል፣ ትክክለኛውን የማከሚያ መንገድ ይጠቁማል። ለአብነት በፈንገስ ለተጠቃ ተክል ምን ያክል የፈንገስ ማጥፊያ መድኃኒት ለጥቅም መዋል እንዳለበት ይናገራል። ከዚህ በተጨማሪ አግሪክ ስለ ወደፊቱ መደረግ የሚገባን መከላከያ መላ ይመክራል። ጆሴፍ ፖው በካሜሮን ቢንጎላ የግብርና ትምህርት ቤት መምህር ናቸው። መተግበሪያውን ፈትሸውታል። ተስፋ የሚጣልበት ነገር ግን ማሻሻያ የሚያስፈልገው እንደሆነ ያወሳሉ። ስር ነቀል ለውጥ የሚያመጣ መተግበሪያ ነው። ባለአንድ ቋንቋ ብቻ መሆኑ ግን አቅሙን ውስን አድርጎታል። ለገበሬዎች ቅርብ እንዲሆን መደረግ አለበት። ሁሉም ሰው በመተግበሪያው ውስጥ ስፍራውን ያገኝ ዘንድ በተለያዩ ቋንቋዎች ለመተርጎም ጥረት መደረግ አለበት ነው ያሉት። ደሮቴ እንደምትለው የመጪው ዘመን ህልም መተግበሪያው በ2020 የአውሮጵያን አቆጣጠር በመላው አፍሪካ እንዲዳረስ ማድረግ ነው። ጸረ ተባይ ተብሎ ለገበሬዎች የሚሸጠው ሰው ሰራሽ ኬሚካል እንደመሆኑ መጠን መተግበሪያው ለገበሬዎች እውነተኛ መፍትሄና አማራጭ እንደሚሰጥም ተስፋ አድርጋለች። አግሪክስ ለመፍታት የሚሞክረው አንዱ ተግዳሮት ተፈጥሯዊ የግብርና ስራን ማበረታታት ነው። በዚህም ምክንያት ነው በቤተ ሙከራችን ውስጥ በመተግበሪያው በኩል ለአርሶ አደሮች የሚዳረስ ተፈጥሯዊ ጸረ ተባይ መድኃኒት ለማምረት በጥረት ላይ የምንገኘው። እንደ ዓለም አቀፉ የግብርናና ባዮሳይንስ ማዕከል ጥናት የአፍሪካ ገበሬዎች 49 በመቶ የሚሆን አመታዊ አዝምራቸውን በበሽታና በመሳሰሉት ምክንያቶች ያጣሉ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው እየተላለፈ የሚገኘው። አሁን ሰዓቱ የዘጋቢዎች መድረክ ነው። ዛሬ የሐዋሳ ከተማ አዲስ ኪዳን ቤተ ክርስቲያን መስራችና አገልጋይ ዮናታን አክሊሉን ይዘንላችኋል። አገልጋይ ዮናታን ላለፉት ሁለት ዓመታት መልካም ወጣት የተሰኘ መርሃ ግብር ቀርጾ ወጣቶች የባህሪ ለውጥ እንዲያመጡ የሚያግዝ ስልጠና ሲሰጥ ቆይቷል። በዚህ መርሃ ግብር ላይም ሰላሳ ሺህ ወጣቶች እንደተሳተፉ ነግሮናል። ዘጋቢያችን ዮናታን ዘብዴዎች ከዮናታን አክሊሉ ጋር ቆይታ አድርጓል። መልካም ወጣት በ2009 ዓ ምት የተጀመረ ፕሮጀክት ነው። በክረምት ወቅት ብዙ ወጣቶች ከትምህርት የሚያርፉበት ጊዜ ነው። ያን ጊዜ በመጠቀም ቤተሰቡን የሚወድ ሀገሩን የሚወድ ተግባቢ፣ ስደትን አማራጩ ያላደረገ እኔ ከማለት ይልቅ እኛ ማለት የሚቀናው የችግር ሳይሆን የመፍትሄ አካል መሆን የሚስማማው ወጣት መፍጠር በሚል ሀሳብ የተጀመረ ፕሮጀክት ነው። አሁን የመጨረሻ የዚህ ፕሮጀክት ስልሳ አምስት በመቶ የሚሆነው የኢትዮጵያ ሕዝብ ወጣት ነው። ከመቶ አምስት ከመቶ አስር ሚሊዮን ውስጥ ማለት ነው። የነገዋን ኢትዮጵያ ከመስራት አንጻር ዛሬው ያለው ወጣት ላይ መስራት ምንም የማያጠያይቅ ጉዳይ ነው። ስለዚህ የማያቋርጥ ደግነት ባለቤት በመሆን ጥቅሙን ለሌሎች ጥቅም የሚያፈስ እና ባለፈ ትዝታ እስረኛ ያልሆነ ድንበር የሌለው በዘር በሃይማኖት እና በሌሎች የጥላቻ ድንበር ሳይገደብ በመልካምነት ለኢትዮጵያ ብሎም ለዓለም መልካም አስተዋጽኦ የሚያበረክት ዜጋን መፍጠር ነው። የመጨረሻው አላማችን ማለት ነው። የስልጠናው ይዘት ምንድነው? ምን ላይ ትኩረት ታደርግ? የስልጠናው ይዘት ሁለንተናዊ ነው። መንፈሳዊ ያለው፣ ስነ ልቦናዊ ያለው፣ በማህበራዊ በኢኮኖሚያዊ፣ እንደዚሁም ደግሞ በስነ ልቦና በሁሉ አቅጣጫ የበለጸጉ እንዲሆኑ ማስቻል ነው። መንፈሳዊ ብቻ አይደለም። ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት 30 ሺህ ወጣቶች ውስጥ 36 ፐርሰንት የሚሆኑት ከፕሮቴስታንት እምነት ውጭ ያሉ የእምነት ተከታዮች ናቸው። እድሜያቸው ከ15 ዓመት ጀምሮ እስከ 50 ድረስ ያሉ ሰዎች ይማራሉ። ከዚህ ውስጥ በዲግሪ ግራጆት ያደረጉ አሉ፣ በማስተርስ ሌቭል አሉ፣ በፒኤችዲ ሌቭል አሉ። እንደዚሁም ደግሞ በሃይስኩል፣ በኤሌመንተሪ ደረጃ አሉ። ከትምህርት አንጻር ስትመለከተው ማለት ነው። እንደዚሁም ደግሞ በሱስ ውስጥ በተለያየ ወንጀል ነክ ነገር ውስጥ ያሉ፣ በከፍተኛ አዲክሽን ውስጥ ያሉ አሉ። እነዚሁም ደግሞ ከዚህም ደግሞ ነፃ የሆኑ አላማ ያለው ህይወት መኖር የሚፈልጉ ወጣቶችም አሉ። ሁሉን አቀፍ የሆነ ይዘት አለው። ስልጠና ውስጥ ሱስና ሱሰኝነትን የተመለከተ ጉዳዮች በስፋት ይነሳሉ ማለት ነው። በትክክል አንዱ ርዕሳችን ራስን የመግዛት ክህሎት የሚል ሆኖ ሱስ ማለት ምን ማለት ነው፣ ልማድ ማለት ምን ማለት ነው አንድ ሰው በሱስ ተያዘ ብለን ስንል ምን እያለን ነው የሚል አንድ ራሱን የቻለ ትምህርት አለ በእርግጥ ይህን ፕሮጀክት እንደጀምር ምክንያት የሆነኝ ወጣቶች በሱስ ውስጥ መዘፈቃቸው አይደለም ከበፊትም ጀምሮ በውስጤ የነበረ ራእይ ነበረ ወጣቶችን ማስተማር መልካም ወጣት በአጠቃላይ ሀሳቡ ለሱስ ላለበት ብቻ ወጣ ብዬ የሚዘጋጅ አይደለም ለምሳሌ አንደኛው ሀሳብ ማንነት ራእይና አላማ የሚል ነው ስለዚህ ስለ ማንነት ራይና ዓላማ ይማራሉ እንደዚሁም ደግሞ ራስን ስለ መግዛት ክህሎት ይማራሉ ሌሎች ከዚህ ጋር ይቅርታን መረዳት አስፈላጊነት የሚል ትምህርት ይማራሉ እንደምታውቀው አሁን ሀገራችን ያለችበት ሁኔታ የቂም የቁርሾ እና የጥላቻ ወሬዎች ትርክቶች በስፋት የሚነገሩበት ነው ስለዚህ ወጣቱ አሁን ስለ ቂም በቀል ጥላቻ ብቻ ሳይሆን ስለ ይቅርታ መማር መቻል አለበት እና ከዚ አንጻር ይቅርታንም ይማራሉ እና ሁሉን አቀፍ ነው ትምህርቱ መልካም ብዙዎች እንደሚሉት እንደምንሰማውም የአሁኑ ወጣት ወይም የዛሬ ወጣት ታላቁን የማያከብር ቤተሰቡን የማያከብር የማይሰማ ስሜታውነት የተጠናወተው ብሱ ስጠመደ ሀገሩን የማይወድ በርካታ መገለጫዎች ይሰጡታል። እና ያንተ ገንገባ ምንድ ሁሉም ነው ማለት ይከብዳል። በጣም እንግዲህ ሀገሩን የማይወድ ቤተሰቡን የማያከብር በቤተሰቡ አውድ የማይኖር ስሜታዊ፣ በቀላሉ ለግጭት የሚቀጣጠል ወጣት እንዳለ ሁሉ ደግሞ በጣም ራሱን የሚገዛ ለምን እንደሚኖር የሚገባው ዓላማ ያለው ሀገሩን የሚወድ በስደት ማያምን ደግሞ ወጣት አለ። ስልጠናውን ከጨረሱ በኋላ ወይም መሀል ላይም ምስክርን ትሰጣለሁ፣ ትለወጫለሁ፣ እንደዘውኛለሁ እንደዛ አስቸጋሪ ጊዜ አሳልፈ ነው አንተም ኦደንስ የምናገራም እና እነሱ በእርግጥ ከእሱ ስለ መውጣታቸው በምንድን ነው የምታረጋግጠው? እንግዲህ ለውጥ ሂደት ነው ለውጥ እዚህ በሚመጡበት ጊዜ ለውጥን ይጀምራሉ እንጂ ለውጥን አይጨርሱም። እነሱ አይደሉም አንድ ጤነኛ ሰው በለውጥ ሂደት ውስጥ ነው እንጂ የቆመ ለውጥን የጨረሰ ማንም የለም። ለውጥን ጀምረውታል እንጂ አልጨረሱትም። በዛ የለውጥ ሂደት ውስጥ መውደቅ መነሳት አለ። አልተለወጡም ብለ ለመፈረጅና ለማለት አትችልም። እነሱ ናቸው የመጀመሪያ የለውጣቸው እማኞች ምስካሪዎች ማለት ነው። ካስተማርኳቸው ወጣቶች ውስጥ ምስክርነት ሰጥተው በእርግጥ የተለወጡ ብቻ ሳይሆን ሌላውን እስከ መለወጥ ድረስ የተለወጡ እጅግ ብዙ ወጣቶች የተለያዩ የሀገሪቱ ኮርኔሮች ነው የምመጡት። ተመልሶ ሲሄዱ ማን ነው እዛ ጋር የሚያያቸው? አሁን እንግዲህ አሁን በቴሌቪዥን ጥሪ እያደረግን ይገኛል። እንደምትመለከተው ከሁሉም የኢትዮጵያ ከተማዎች መጥተዋል። ከኤርትራ፣ ከአሜሪካን፣ ከኖርዌይ፣ ከካናዳ፣ ከአውስትራሊያ፣ ከሁሉም፣ ከዱባይ፣ ከሁሉም ማለት ነው። እና ሲመለሱ ወደ ማህበረሰባቸው ወደ ቤተሰባቸው ይቀላቀላሉ። በእርግጥ አሁን ባለን አደረጃጀት እያንዳንዱ ወጣት ወደሚመለስበት ቦታ ሄዶ እንዲያስ እንዲታቀፍ ለማድረግ የአደረጃጀት ውስንነት፣ የአቅም ውስንነት አለብን። ስለዚህ እያደረግን ያለ ነው በማህበራዊ ሚዲያና በቴሌቪዥናችን ሲመለሱ በኃላፊነት ልጆቻቸው እንዲቀበሉ እና እንዲንከባከቧቸው ጥሪ እያደረግን ነው። የአደራ ጥሪ እያቀረብን ነው ለመላው የኢትዮጵያ ሕዝብ ማለት ነው። ያንተን ልጅ መንከባከብ ያለብኝ ለአንተ ልጅ ብዬ አይደለም ለእኔ ልጅ ነው አንዳንድ ሰዎች የእነሱ ልጅ ምንም ችግር ስለሌለበት ጸጥ ይላሉ፣ ግን የአንተ ልጅ የኔ ልጅ ጓደኛ መሆኑ የማይቀር ጉዳይ፣ ነገ የኔም ልጅ የማይጠፋበት ምንም ምክንያት የለም። ከዚህ አንጻር እያንዳንዱ ማህበረሰብ እንደ ራሱ ልጅ ተቀብሎ መንከባከብ አለበት ብዬ አስባለሁ። ዘንድሮና ባለፉት ሁለት ዓመታት ውስጥ አገልጋይ ዮናታን አክሉ ያሰለጥናቸው ወጣቶችን ቪኦኤ አግኝቷቸው ሱስ ስለማቆማቸውና ስለለውጣቸው የጠየቃቸው ሲሆን ቤተሰቦቻቸውም የምርም ልጆቻችን ተለውጧል ብለውናል። ለአብነትም አቤል ትንሽ የማይባል የዕድሜውን አንጓዎች በሶስት ተቀምቷል። አስሻጭስ አለው እቅም አለው ወጠጥ አለው። እንደዚሁም ደግሞ ምስክርነት እንዳያችሁት ሴት ዲለር ነኝ ወይም አልበሚስት ሚስት እንደተባለው ማለት ነው። ሴቶችን ለሹገር ዳዲዎች ነበር የምሰጠው። በቃ ሚዝረብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ፣ ደግሞ በዛ ደስተኛ ነኝ። እዚህ ግድም ደግሞ ዲቦራ ስዩም በሱሳሱስ ምክንያት ጭንቅላቴ ዳሜጅ ነው ትላለች። ቻ በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም እንጂ እንደውም እንደሰራት ስራ አሁን ላይ የሚገኝ ሰው አልነበረም ያደረግኩኝም በእግዚአብሔር ምሕረትና ቸርነት ነው እዚህ ያለሁት። ማለት በቃ በጣም እንደነገርኩ በጣም ተጉድቻለሁ። ከዛም በላይ ማላስተውሳቸው ነገሮች ይኖራሉ እንጂ በተለይ ዊድ ባለፈው ሄጀ የነበር ሐኪም ቤት እና ሚሞሪ ሉዝ አድርጌዋለሁ እና መድኒት እየጠቀምኩ ነው። ስለ ድሮ ምንም ነገር አላስተወሱ። አስራ ሶስት አመታትን የጫት የስጃራ፣ የጋንጃ እንዲሁም የአልኮል ባሪያ እንደነበረ የሚናገረው ወጣት ኪላ ወይም ቦስ በሚባል በቅጥል ስሙ የሚታወቀው የአዲስ አበባ ልጅ ዘንድሮ ባላቆም ኖሮ መሞቴ አይቀርም ነበር ብሎናል። በጣም ብዙ ነገር ነው ያሳጣኝ፣ በቃ ምን ብዬ ልንገር። ከእነዚህ ወጣቶች ከቤተሰቦቻቸውና ከአገልጋይ ዮናታን ጋር ያደረገውን ሙሉ ቆይታ በሚቀጥለው ክፍሎት ይዘን የምንቀርብ ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ

Krishna Mada, የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቅቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረሙ አብረናችሁ ነበርን። ሲያቀናብርልን የቆየው ደግሞ ሞክቢል ያቤሩ ነው። ደናደሩ መልካም ምሽት ከሙዚቃው ጋር Samara Samara like a like a